of a man በኦሮሚያና በኢትዮጵያ ሶማሌ ክልሎች አዋሳኝ ወረዳዎች በታጣቂዎች ይፈጸማል የተባለውን ጥቃት ለማስቆም የሁለቱ ክልሎች መንግስታት በጋራ እየሰሩ መሆናቸውን ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታውቀዋል። ፌዴራል መንግስቱም የቅርብ ድጋፍ እያደረገ ነው ብለዋል። ጠቅላይ ሚኒስትሩ በግጭቶቹና በጥቃቶቹ ውስጥ እጆቻቸውን አስገብተዋል የተባሉ የአመራር አባላት መኖራቸውንም አቶ ኃይለማርያም ተናግረዋል። እስክንድር ፍሬው ከአዲስ አበባ ዝርዝሩ ልኳል። በኦሮሚያ ና በኢትዮጵያ ሶማሌ ክልል አዋሳኝ ወረዳዎች በታጣቂዎች የሚፈጸመውን ጥቃት በተመለከተ ጠቅላይ ሚኒስትር ሀይለማርያም አስተያየት ሲሰጡ የመጀመሪያው ነው ሰሞኑን እየተከበረ ያለውን አለም አቀፉን የሴቶች ቀን አስመልክቶ ከተለያዩ የአገሪቱ አካባቢዎች ከመጡ 2500 ሴቶች ጋር በጽፈት ቤታቸው የተወያዩት ጠቅላይ ሚኒስትሩ ከቀረቡላቸው ጥያቄዎች አንዱ ይህንኑ የታጣቂዎች ጥቃት መነሻ ያደረገ ነበር በተለያዩ በኦሮሚያ ዞኖች አካባቢ በድንበር አካባቢ ብዙ ችግር አለ ይሄ ደግሞ የመጀመሪያው ተጠቂ ህጻናትና ሴቶች ናቸው። ይሄንን በአጭሩ እንዲቀጭና እንዲቆም ምን ታስበዋል? ጠቅላይ ሚኒስትር ኃይለማርያም በሰጡት ምላሽ ችግሩ የተፈጠረው በህዝቦች መካከል አለመሆኑን አስታውሰዋል። በሽታው ያለው በህዝቦች መካከል ስላይደለ መፍትሄው ያለው ህዝቦችን አንድ ላይ በማስተሳሰር ይሄን እኩይ ተግባር የሚፈጽሙ የጸጥታ ኃይሎችንም ሆነ አመራሮችን አደብ እንዲገዙ ማስደረግ ላይ ነው ያጋጩት አመራሮቹ እንደሆኑ በግልጽ ታውቋል ስለዚህ የተጣሩ እና የተለዩ አመራሮች አሉ እነዚህን ህጋዊ እርምጃ በመውሰድ እና ህዝቦቹ ተቀራርበው ይሄን ሁኔታ ራሳቸው እንደሚፈቱት እርግጠኛ ሆነን መናገር ይቻላል። ለችግሩ እልባት ለመስጠት በሁለቱ ክልላዊ መንግስታትና በፌዴራል መንግስቱም ጭምር ጥረት እየተደረገ መሆኑንም አቶ ኃይለማርያም ጠቅሰዋል። የሆነ ሆኖ የሁለቱ ክልል መንግስታት በጋራ እየሰሩ ነው ያሉት፣ የፌዴራል መንግስትም በተመሳሳይ መንገድ በቅርብ ድጋፍ እያደረገ ነው ያለው ሂደቱን መፍታት ይቻላል። ግጭቱ በኦሮሚያና በኢትዮጵያ ሶማሌ አዋሳኝ ወረዳዎች በሚኖሩ ሕዝቦች መካከል የተፈጠረ አለመሆኑን ሁለቱ ክልላዊ መንግስታትም ተናግረዋል። ታጣቂዎቹ የሁለቱን ክልሎች መንግስታት ተቋማትና ሕዝቡን እንደማይወክሉም ጠቅሰዋል። የኦሮሞና የኢትዮጵያ ሶማሌ ሕዝቦች ለረጅም ዘመናት በፍቅርና በሰላም አብረው የኖሩ የተዋለዱና አንዱ የሌላኛውን ቋንቋ የሚናገሩ መሆናቸውንም አስታውሰዋል። ሁለቱ ክልሎች የታጣቂዎቹን መነሻ በተመለከተ ያላቸው ግምገማ ግን የተለያየ ነው። የኦሮሚያ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ በቅርቡ ለአሜሪካ ድምፅ ሲናገሩ ታጣቂዎቹ የሚመጡት ከኢትዮጵያ ሶማሌ ክልል መሆኑን አስረድተዋል። ታኅሳስ ወር መጨረሻ አካባቢ ጀምሮ በተለያዩ ጊዜያት ከኢትዮጵያ ሶማሌ የሚነሱ የታጠቁ ኃይሎች ጥቃት ሲፈጽሙ ቆይተዋል ማለት ነው። እንደ ኦሮሚያ ክልል መንግስት የነዚህ የታጠቁ ኃይሎች ይህንን የሚያደርጉት ከሁለት ዓላማ እንደሆነ ተገንዝበናል። አንደኛው የወሰን ማስፋፋት ዓላማ እንዳላቸው ነው የተገነዘብ ነው። እነዚህ ሰዎች ጥቃት ሲፈጽሙ በአካባቢው ያሉ የክልላችን ነዋሪዎች በሚሸሹበት ጊዜ የኢትዮጵያ ሶማሌን ክልል ሰንደቅ ዓላማ በመስቀል አካባቢውን የኢትዮጵያ ሶማሌ ክልል አካል ለማድረግ የሚሞክሩበት ሁኔታ ነው ያለው። በእርግጥ ከኢትዮጵያ ሶማሌ ክልል ጋር ከዚህ በፊት ከወሰን ጋር በተያያዘ የተወሰኑ አለመግባባቶች ነበሩ። ይህም 1997 ዓ ም ላይ ህዝበ ውሳኔ ተካሂዶበት መፍትሄ እንዲያገኝ የተደረገበት ሁኔታ ነው ያለው። ከዚህ አንጻር በዚህ አግባብ የሚደረጉ ወሰን የማስፋፋት ፍላጎቶች በምንም አይነት መስፈርት ተቀባይነት የላቸውም። ምክንያቱም ህገ መንግስቱን መሰረት ባደረገ በህጋዊ መንገድ ህዝቡ ውሳኔውን አሳውቆ በህጋዊ መንገድ የተመለሰ ስለሆነ ማለት ነው። የታጣቂዎቹ ሁለተኛ ፍላጎት ደግሞ ኢኮኖሚያዊ እንደሚመስል ነው አቶ አዲሱ ያስረዱት። የኦሮሚያ ክልል ለችግሩ መፍትሄ ለመስጠት በከፍተኛ የኃላፊነት ስሜት እየተንቀሳቀሰ መሆኑንም አመልክተዋል። በዚህ ሂደት እንግዲህ ባለፉት ሁለት ወራት በሰዎች ህይወት በአካልና በንብረት ላይ ጉዳት ደርሷል። ይህም በመድረሱ የኦሮሚያ ክልል መንግስት ከፍተኛ ሀዘን ነው የሚሰማው። የኦሮሚያ ክልል መንግስት ከኢትዮጵያ ሶማሌ ክልልና ከፌዴራል መንግስት ከሚመለከታቸው አካላት ጋር በመሆን ጉዳዩን በከፍተኛ የኃላፊነት ስሜት መፍትሄ ለመስጠት እየሰራ ነው ያለው። የኢትዮጵያ ሶማሌ ብሔራዊ ክልላዊ መንግስት በበኩሉ ታጣቂዎቹ የሚመጡት ከኦሮሚያ ክልል መሆኑን ነው የተናገረው። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ እድሪስ እስማኤል በቅርቡ በስልክ ለአሜሪካ ድምጽ ሲናገሩ በተለያዩ የኢትዮጵያ ሶማሌ ክልል ወረዳዎች ጥቃት እየተፈጸመ መሆኑን ምሳሌ በመጥቀስ አብራርተዋል። ዴካሶፍቱ ምትባል ወረዳ ናት። በዚህ ወረዳ ላይ ብቻ አራት ቀበሌ ላይ ነው እንግዲህ ይሄ የታጠቀ ሀይሉ ከኦሮሚያ ተሸግሮ ገብቶ ጥቃት ህዝቡ ላይ ሲያደርግ የነበረው። ለምሳሌ ድንጎ ምትባለው ቀበሌ ላይ ብቻ አርባ ሁለት ንጹሀን ሰዎች ነው የገደሉት በጥይት እንግዲህ፣ ቤታቸው ሁሉ ገብቶ ነው ንጹሀንን ጥቃት የፈጸሙባቸው ማለት ነው። ይህ ስለዚህ አንዱ ማስረጃ ከየት ነው የተነሳው የት ነው ጥቃት የተፈጸመው የሚለው ነገር የሚያሳይ ነው እና እቸ ይህን ጉዳይ ኮማንድ ፖስቱም የሚያውቀው የመከላከያ ሰራዊታችን በአካባቢ የነበረው በእርግጥ የኢትዮጵያ ሶማሌ ብሔራዊ ክልላዊ መንግስት ቃል አቀባይ ለጥቃቱና ለተፈጠረው ችግር ተጠያቂ ያደረጉት በውጭ አሉ ያሏቸውን ኃይሎች ነው። እኛ የምንገመገመው አሁን የኦሮሚያ መንግስት በኩል የጸጥታ ኃይል እንደዚህ ያደርጋል ሳይሆን እያለ ያለ ነው። ጸረ ሰላማዎች ናቸው። አሁን እጃቸውን አስገብቶ አሁንም የዛሬው ሁለት ዓመት ኦሮሚያን በሚበጠብጡበት ሁኔታ አሁን በተረጋጋ ሁኔታ ደግሞ ያለውን ነገር አሁንም በዚህ በድንበር አካባቢ ችግር የመፍጠር ስራ እና ህዝብን ጥቃት ከህዝብን ከህዝብን ከማጋጨት እና ሰላምን የመንሳት የአካባቢን ሰላም መንሳት የሚል ነገር ስትራቴጂውን ወስዶ ነው። ግልጽ ነው። በኦሮሚያ ሚደን እኔን እየመራው እያለ ያለ ጆሀር እናም ሁለቱ ክልላዊ መንግስታት በአዋሳኝ ወረዳዎች እየተፈጸመ ያለውን ጥቃት በተመለከተ የየራሳቸውን ግምገማ አስቀምጠዋል። የሀገሪቱ መሪ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሰጡት አስተያየት ግን ጠቅለል ያለና የትኛውም ክልል በስም ያልተጠቀሰበት ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ